የአዲስ አበባ ከተማ ወጣቶች ከመቀሌ ወጣቶች ጋር ተገናኝተው ተነጋግረዋል። ከትናንት በስቲያ ቅዳሜ መቀሌ የገባው የአዲስ አበባ ቡድን አምስት መቶ ወጣቶችንና የከተማይቱን አስተዳደር አመራር አባላት እያቀፈ እንደሆነ ተገልጿል። ሙሉጌታ አጽባሃ ከመቀሌ ተጨማሪ አለው። ወጣቱ በአንድነት ለሰላም ዘብ ሊቆም ይገባል ያሉት ከአዲስ አበባ ከተማ ለጉብኝት መቀለ ከገቡ ወጣቶች መካከል ወጣት ስንዱ ይሁኔ ናት። አሁን ይሄ በብሔር በዘር በምን መለያየቱን ትተን አንድ ሆነን አንድ ትት ኢትዮጵያን አንድ አድርገን ለመኖር ነው አቋማችን የኛ አሁን እዚህ ጋ ያለነው የመቀሌ ወጣቶችን አሁን እነሱ ጋር ሆነ ግን መስራት ያለብን ባህር ዳር ሄደናል አዋሳ ሄደናል አሁን መቀሌ መተናል የመቀሌን አድርገን አሁን ደግሞ ስንሄድ ወደ ሌሎቹ ደግሞ ከባህር ዳር ከሶስታችን አራት እንሆን ና ወደ ሌላ ክፍለ ሀገሮች እየሄደን በቃ ስለ ፍቅር መስበክ ነው የያዝነው ሌላው የአዲስ አበባ ወጣት ሚካኤል ወርቆም ይህንኑ ያረጋግጣል። በሀገራችን ላይ ባለው ወቅታዊ በሆነው የፖለቲካ ችግር ምክንያት ብዙዎቹ እየተጎዳን ያለ ነው ወጣቶች ነው። ወጣቶች ስልህ የአዲስ አበባ፣ የመቀሌ፣ የባህር ዳር አይደለም የመላ የኢትዮጵያ ህዝብ ወጣት ነው እየተጎዳ ያለው እና ወጣቱን እርስ በእርስ አገናኝተን ወጣቱ አንድ መሆናችንን የምንጮኸው ስለ አንድ ኢትዮጵያ መሆኑን የሚያንጸባርቁ ስራዎችን ስለ ሰላም የምንሰብካቸው ነገሮችን ወጣቶች እየተገናኙ እርስ በርሳቸው የሚያደርጉት ውይይት ቀጣይነት ሊኖረው ይገባል ያሉት ደግሞ የመቀለ ከተማ ወጣት ደስታ ሀጎስ ነው። የኢንፎርሜሽን ጋፕ አለ ማለት ምን ማለት ነው? እዛ ሩቅ ሆነ ሲወራልህና መጥተህ ስታየው ልዩነት አለው እና በምክንያት እንድናምን አውቀን ለትክክለኛ በትክክለኛ ሰዓት በትክክለኛ ቦታ ወሳኝ ሰዎች እንድንሆን ስለሚያደርገን አንዱ ወደ አንዱ መሄድ ከፍተኛ ጥቅም አለው ብዬ አስባለሁ። የጣዕመ ሀድሽም ሀሳብ ተመሳሳይ ነው። ሰላም ነው የሚያስፈልገን፣ ጦርነት አያስፈልገንም፣ ህውከት አያስፈልገንም፣ ፋብሪካ መቃጠል አይጠበቅብንም፣ ፋብሪካ መጨመር እንጂ እኛ የመቀለ ከተማ ወጣቶችም ሰላም እንዴት እንደሚጠበቅ አሳይተናል። ልምዳችን አሳልፈናል፣ አይቶ የሄዱት። ስለዚህ እኛም ከአዲስ አበባ ወጣቶች ቀጣይነት ቢኖረው ይሄ ግንኙነት። የመቀለ ከተማ ከንቲባ ኢንጂነር አርአያ ግርማይ የአዲስ አበባ ከተማ ከንቲባ ኢንጂነር ታከለ ኡማ ወጣቶች እንዲገናኙ ማድረጋቸው የሚመሰገን ተግባር ነው ብለውታል። የመቀለ ወጣቶችም ለሰላም እያደረጉት ያሉት አስተዋጽኦ ምስጋና አቅርበውላቸዋል። አዲስ አበባ ከተማና የመቀለ ከተማ እህት ከተሞች ናቸው በተለያዩ ማህበራዊ ኢኮኖሚያዊ ጉዳዮች ላይ በጋራ ስንሰራ ቆይተናል። አሁንም ወደፊትም በተለያዩ ጉዳዮች ላይ በተለይ ታላቋ አዲስ አበባችን ብዙ ልምድ ብዙ ሀብት የእውቀትም የማቴሪያልም ስላላት ከእናንተ ጋር በመሆን ቀጣይ ልማታችን ቀጣይ ግንኙነታችን እያጠናከርን መሄድ እንዳለብን የአዲስ አበባ ምክትል ከንቲባ ዶክተር ሰለሞን ኪዳነ የጉብኝቱ ዓላማ የሁለቱንም ከተሞች ሁለንተናዊ ግንኙነት ለማሳደግ ወጣቶችም እርስ በራሳቸው እንዲተዋወቁ ለማድረግና የህወሀት አርባ አራተኛ ዓመት ምስረታ በዓል በጋራ ለማክበር ነው ብለዋል። ዛሬ የወጣቶች የሰላምና የወንድማማች ፕሮግራም ስናከብር ወጣቶች የራሳቸውን አጀንዳ ከመቅረጽ አልፎ የሌሎችም አጀንዳ የሚሆንባቸው ጊዜያቶች ስላሉ በተለይ ወጣቶች ለሰላምና ለአጠቃላይ ለልማትና ዲሞክራሲ እድገት ያላቸውን ጉልህ ሚና ትኩረትን መስጠት አስፈላጊ ከመሆኑ አንጻር ይህንን ፕሮግራም ማሳካት አስፈላጊ ስለሆነ ተጀምሯል። ከቡድኑ ጋር አብረው ይጎበኛሉ ተብለው የነበረው ኢንጂነር ታክል ኦማ ባጋጠማቸው የጤና እክል አለመገኘታቸው የገለጹት ዶክተር ሰለሞን በአለመገኘታቸውም ይቅርታ ጠይቀዋል ብለዋል። የልኡካን ቡድኑ የመቀለ ሰማታት ሐውልትና የሀፄ ዮሐንስ ቤተ መንግስት ጉብኝት አድርገዋል። የአዲስ አበባ ከተማ አስተዳደር ለአድዋ ፓን አፍሪካን ዩኒቨርሲቲ አስር ሚሊዮን ብር እንዲሁም ለትግራይ የጦር አካል ጉዳተኞች ሁለት ሚሊዮን ብር በጉብኝቱ ወቅት አበርክቷል። ለአሜሪካ ድምጽ ሙልጌታ ጽቡሀ መቀለም We'll so